The Voice of America. የጠቅላይ ፍርድ ቤት ዳኛ ሮት ቤደር ጊኒስበርግ በሀገሪቱ ከፍተኛው ፍርድ ቤት ውስጥ ለማገልገል ሲመረጡ ሁለተኛ ሴት ነበሩ። ወደ ሕግ ባለሙያነትም የገቡት በወቅቱ የነበሩ የሕግ ባለሙያ ሴቶች ቁጥር አነስተኛ በነበረበት ጊዜ ነበር። የሙያ አገልግሎት ዘመናቸውን ያሳለፉት የሴቶች መብት እንዲስፋፋ በመስራት ስለሆነ በተራማጁ ማህበረሰብ ዘንድ ስማቸው የገነነ ኮከብ ነበሩ። የተወለዱት እንደ አውሮፓውያን አቆጣጠር መጋቢት 15 1933 በብሩክሊን በብሮክሊን ኒውዮርክ ሲሆን በ87 ዓመታቸው ህይወታቸው ያለፈው ዋሽንግተን ዲሲ ውስጥ ነው። የህይወት ታሪካቸውን የቪኦኤ ዘጋቢ ጁሊ ታቦ እንደሚከተለው አዘጋጅተዋለች። റിച്ച് സ്റ്റാഗർവാൾ പി እንደ ኤሮፓ አቆጣጠር ናሴ 10 1933 ሩት ፔደር ጊንስበርግ የዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ ሆነው ሲመረጡ በታሪክ ሁለተኛዋ ሴት ነበሩ። ሴኔተር ናት መከርቲ እንደሚሉት ጊንስበርግ የህግ ባለሙያ ለመሆን የወሰኑት የሶስተኛ አመት የኮሌጅ ተማሪ እያሉ ነው። ጊዜው ደግሞ እንደ ኤሮፓ አቆጣጠር በ1950ዎቹ አሜሪካውያን በሶቪየት ህብረት ሁኔታ ስጋት አድሮባቸው የነበረበትና በሌላም በኩል ቀዩ ስጋት የሚለው ብዙዎችን አነቃቅቶ የነበረበት ጊዜ ነበር። ሩትም የህግ ባለሙያ መሆን ለምን እንደፈለጉ ሲገልጹ እንዲህ ብለው ነበር። ህገ መንግስታችንን ተመልከቱ። የተሻሻለውንም የመጀመሪያ አንቀጽ ይዩት። ምን ይላል? እያሉ የህግ መወሰኛ ምክር ቤቱን በማስታወስ ለእነኛ ሰዎች የቆሙ ጠንካራ የህግ ባለሙያዎች ነበሩ። የህግ ባለሙያዎች ሊኖረን ከሚገባን መሰረታዊ እሴቶቻችን ጋር እንደዚህ መልሰው የሚያገናኙን ከሆነ መሆን የምፈልገው ያንን ነው። የጊንስበርግ ወላጆች ልጃቸው ህግ እንዳታጠና ተስፋ ያስቆርጧት ነበር። ያን ማድረጋቸው በዚያ ዘመን በወንዶች በተሞላው የሙያ መስክ ውስጥ ስራ ልታገኝ የምትችል መሆኑን ስላሰጋቸው ነበር። ወጣቷ ጊንስበርግ ግን ቆርጠው ተነስተዋል። እናም ከኮርኔል ዩኒቨርሲቲ እንደ ኤሮፓ አቆጣጠር በ1954 የመጀመሪያ ዲግሪያቸውን እንዳገኙ ሃርቨርድ ዩኒቨርሲቲ የሚገኘው የህግ ትምህርት ቤት ተቀበላቸው። የህግ ትምህርት ቤቱ ሴቶችን መቀበል ከጀመረ ገና አምስተኛ ዓመቱ ነበር። ጊንስበርግ ጊዜውን ሲያስታውሱት እንዲህ ይላሉ። ወደ ህግ ትምህርት ቤት ስገባ በክፍል ውስጥ የሚማሩ ተማሪዎች ቁጥር ከአምስት መቶ ተማሪዎች በላይ ነበሩ። ከዚያ ውስጥ ሴቶች ዘጠኝ ብቻ ነበርን። ከሁለት ዓመት በኋላ ታዋቂ የታክስ ጠበቃና የህግ ፕሮፌሰር የሆኑት ባለቤታቸው ማርቲን ጊንስበርግ በኒውዮርክ ከተማ ስራ በማግኘታቸው ወደዚያው አቀኑ። በዚህ የተነሳ ሩት ጊንስበርግ ከሃርቫርድ ወጥተው ወደ ኮሎምቢያ ህግ ትምህርት ቤት ተዛወሩ እንደ አውሮፓ አቆጣጠር በ1959 የህግ ድግሪያቸውን ተቀበሉ። ከዚያ በኋላ ልክ ወላጆቻቸው እንደ ሰጉት የወንዶችን አለም ሰብሮ ለመግባት ለሩት ጊንስበርግ ብርቱ ፈተና ሆነባቸው። ማን ይቅጠራቸው? እንዲህ አሉ። There wasn't a single firm in the entire city of New York that was willing to take a chance on me. በመላው ኒውዮርክ ከተማ ከሚገኘው የህግ ባለሙያ ድርጅቶች እኔን በመቅጠር ሊሞክረኝ ያሰበ አንድም እንኳን ድርጅት አልነበረም። አንድ አዛኝ የሆነ ፕሮፌሰር ስለገጠማቸው የቢሮ ስራ አገኙ። ትንሽ እንደቆዩ በሩትጀርስ ዩኒቨርሲቲና በኮሎምቢያ የህግ ትምህርት ቤት የመምህርነት ስራ አገኙ። እንደ ኤሮፓ አቆጣጠር በ1972 ጌንስበርግ በሁሉም የህይወት መስክ ለሴቶችና ልጃገረዶች መብትና እኩልነት የሚታገል የሴቶች መብት ፕሮጀክት ድርጅትን አቋቋሙ። ድርጅቱ በተቋቋመበት ጊዜ ስለነበረው ሁኔታ አሁን የዚህ የሴቶች መብት ፕሮጀክትና የአሜሪካ የሲቪል ነፃነቶች ህብረት የተባለው ድርጅት ዲሬክተር የሆኑት ሌኖራ ላፒደስ ሲናገሩ እንዲህ ይላሉ። At that time, there were many, many laws on the books that gave preference to men simply based on their being men. Bezian ukt, wen buch, wen disil honu, የሴቶች መብት የተመለከቱ ጉዳዮችን ወደ ፍርድ ቤት ያመጡበት ስለነበረው ሁኔታ የሚከተለውም ብለዋል። throughout the 1970s, as she led the Women's Rights Project, um, she brought case after case to the Supreme Court in order to establish that እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ሰባዎች ውስጥ የሴቶችን መብት የሚያስከብሩ ፕሮጀክቶችን ሲመሩ ህገ መንግስቱ የጾታ መድሎን የሚከለክል መሆኑን ለማሳየት ወደ ጠቅላይ ፍርድ ቤቱ ብዙ የክስ ጉዳዮችን ላይ በላዩ እያከታተሉ ያመጡ ነበር። ከሁለት አስርት አመታት በኋላ እንደ ኤሮፓ አቆጣጠር በ1993 ሩት ባዴር ጊንስበርግ የጠቅላይ ፍርድ ቤቱ አባል ሆነው በፕሬዝደንት ቢል ክሊንተን ተሰየሙ። በአገልግሎት ዘመናቸው በፍርድ ቤቱ የተራማጅ ወገን አስተሳሰብ አንደበት ሆነው ሲያገለግሉ ኖረዋል። ጊንስበርግ ዛሬ ሴቶቹ አሜሪካውያን በየስራ ቦታቸው የሚጋፈጧቸው የጾታ መሰናክሎች ከዩናይትድ ስቴትስ ውጪ ጨርሰው ጠፍተዋል ብለው ያምኑ ነበር ይቀረዋል ብለው ከሚያምኑትና ፍርድ ቤት ሊያስወግደው የማይችለው ችግር ነው ብለው የሚያምኑት አንድ ነገር ቢኖር የአሜሪካ ወንዶችና ሴቶች በቤተሰብና በስራ ጉዳዮች መካከል ሚዛኑን የጠበቀ ሕይወት የሚያስፈልግ መሆኑን በግልጽ መነጋገር የሚገባቸው መሆኑን ነው። ጊንስበርግ ስራቸውንና የሁለት ልጆች ወላጅ የሆኑበትን የእናትነት ድርሻቸውን ሚዛን በመጠበቅ በተንከባካቢው ባለቤታቸው ፍቅርና ድጋፍ ኖረዋል። እንደ ኤሮፓ አቆጣጠር በ2010 በሞት ስለተለዩዋቸው ባለቤታቸው ማርቲን ሲናገሩ እንዲህ ብለው ነበር። በህይወት ውስጥ እስካሁን ያለኝ በጣም ጠቃሚ ነገር የህይወት ጓደኛ የነበረ መሆኑ ነው። ባለቤቴ ቢያንስ የኔ ስራ የእሱን ስራ ያህል እኩል አስፈላጊ መሆኑን ያስተማረኝ በልጆቻችን አስተዳደግ ውስጥ የራሱን እኩል ድርሻ መጫወት ይፈልግ የነበረ ሰው ነበር። የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ ሁልጊዜ ትክክል ነው ብለው ያመኑበትን ነገር ለማድረግ ይጥሩ እንደነበር ሲናገሩ እንዲህ ብለዋል መቼም ወደፊት ተስፋ አድርጋለሁ አንድ ህግን፣ እንደሚወድ ሀገሩን፣ እንደሚያፈቅር ሰብዓዊነትን፣ እንደሚያከብር ለእያንዳንዱ ሰው ክብር ከፍተኛ ዋጋ እንደሚሰጥ ዓለም። እኔ ስወለድባት ጀምሮ ከነበረችው ትንሽ እንኳን ሻል ያለች አለም እንድትሆን ለማድረግ ችሎቷ ምንም ይሁን ምንም ጠንካራና ትጉህ ሰራተኛ የሆነች ሴት ሆኜ ልታሰብ እንደምችል ተስፋ አደርጋለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ